ይህ የዲያቆን በጋሻው ደሳለኝ ቁጥር ስምንት የስብከት አገልግሎት ነው። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። አቤቱ ሕያውና ገናናው አምላካችን እግዚአብሔር ሆይ ያለፈውን ጊዜ ሁሉ በሰላምና በሕይወት ፍጹም መጠበቅን ጠብቀ ደግሞም በኃጢአትና በበደል በጨረስነው ዕድሜያችን ላይ ይህንን ቀን ጨምረ ስለ ሰጠኸን እናመሰግንሃለን። ጌታ ሆይ፣ ክብርና ምስጋና አምልኮትና ውዳሴ ሁልጊዜም ላንተ ይሁን። የተወደዳችሁ የእግዚአብሔር ልጆች የእመቤታችን የቅድስት ድንግል ማርያም ወዳጆች፣ እስከ ሞት ድረስ በወደደንና ባከበረን በአንድ ልጁ በኢየሱስ ክርስቶስ ፍጹም ሰላም እንደምን ሰነበታችሁ? ይህን ጊዜ ይህን ሰዓት በልግስና የሰጠን ሞትና ርኩሰት ከበዛበት ዓለም ለይቶ ለራሱ በለየው ዓለም ውስጥ የሰወረን አሁን ደግሞ ቅዱስ ቃሉን በጆሮአችን እየላከ የሚፈውሰን ስሙን ጠርተን የማንጠግብለት ሕያው አምላካችን እግዚአብሔር ለዘለዓለም የተመሰገነ ይሆን። ዛሬ እግዚአብሔር ቢፈቅድና ቢረዳን በዚህ ቀን የምንነጋገርበት የትምህርታችን ርዕስ ነሁሽታን የሚል ነው። ኃይለ ቃሉን የምናገኘው በሁለተኛ ነገሥት ምዕራፍ 18 ቁጥር 4 ላይ ሲሆን የትምህርቱ መሠረታዊ ዓላማ የኃጢአትን ከተሞች በእግዚአብሔር ቃል ሰብሮ ስለ መውጣት ነው። ቅዱስ አምላካችን እግዚአብሔር በምንሰማው ቃል እንዲባርከን፣ ቃሉም በእውነት እንዲለውጠን መልካም ፈቃዱ ይሁንልን። የተወደዳችሁ የእግዚአብሔር ልጆች እግዚአብሔር ዛሬስ ምን ይነግረን ይሆን? መጽሐፍ ቅዱስ እንደዚህ ይላል። እኔ የሚረባህን ነገር የማስተምርህ፣ በምትሄድባትም መንገድ የመመራህ አምላክህ እግዚአብሔር እኔ ነኝ። ትእዛዜን ብትሰማ ኖሮ ሰላምህ እንደ ወንዝ ጽድቅህም እንደ ባህር ሞገድ በሆነልህ ነበር፣ ዘርህም እንደ አሸዋ የሆድህም ትውልድ እንደ ምድር ትቢያ በበዛ ነበር ይላል ትንቢተ ኢሳይያስ ራፍ 48 ቁጥር 17። ዛሬ ክብር ይግባው ለጉድለት ሳይሆን ለሙላታችን እግዚአብሔር ይናገረናል። ለሞት ሳይሆን ለሕይወት ለዝለት ያይደለ ለኀይል የጠፋው ሰላማችንን እንደ ባህር ሞገድ ሊያበዛልን ለገዛ ጥቅማችን ጌታ አምላክ እግዚአብሔር ይናገረናል። የኔ ጌታ፣ የሳሮን ጽጌረዳ በልቤ የሾምኩ ንጉሥ ጌታዬ ኢየሱስ ክርስቶስ ሆይ ለእኔ ለባሪያህና አሁን በእውነት ለሚሰሙ ሁሉ የቃልህን ደጅ ትከፍተላቸው ዘንድ እለምንሃለሁ። ነሁሽታን ነሁሽታን፣ ማለት የቃሉ ትርጉም መሰባበር ማለት ነው። ጌታ እግዚአብሔር ጨለማን ይስበረው፣ ረሃብን ይስበረው፣ ጥላቻን ይስበረው፣ የሟርትን መንፈስ ይስበረው ጥንቆላን ይስበረው። የኃጢአትን መሰረት ዛሬ በቃሉ መዶሻ ይስበረው። እኛም ሰብረን መውጣት እንድንችል ሕያው አምላካችን እግዚአብሔር በቸርነቶ ይርዳን። ለመሆኑ አምላካችን እግዚአብሔር በዚህ ርዕስ ውስጥ የሚያስተምረንና የሚነግረን ቁም ነገር ምን ይሆን አሁን በየትኛውም ስፍራ እንዴትም ባለው አጋጣሚ ውስጥ ሆናችሁ ይህ የእግዚአብሔርን ድምፅ የምትሰሙ የተወደዳችሁ የእግዚአብሔር ልጆች ሁላችሁ በእምነት ቃሉን ካደመጥን በኋላ እጃችንን ለንስሐ እንድንዘረጋ ወደ ነጩም ዙፋን በእምነት እንድንቀርብ አምላካችን እግዚአብሔር ይርዳን። ታሪኩን ወደ ኋላ ተመልሰን ለትምህርታችን የሚረባንን መሰረታዊ ነገር መጨበጥ እንድንችልና እግዚአብሔር አምላካችን በየመሃሉ የሚነግረንን እጅግ ታላላቅ ቁም ነገሮችን ለመያዝ እንድንችል መጽሐፍ ቅዱሳችንን ገልጠን በዚህ በሁለተኛ ነገሥት ምዕራፍ 18 ቁጥር 1 ጀምሮ ያለውን እግዚአብሔርን ቃል እየመረመርን ወደፊት እንጓዛለን። በዚህ በሁለተኛ ነገሥት ምዕራፍ 18 ቁጥር 1 ላይ እንዲህ ተብሎ ተጻፈ። እንዲህም ሆነ በእስራኤል ንጉሥ በኤላ ልጅ በሆሴ በሶስተኛው ዓመት የይሁዳ ንጉሥ የአካዝ ልጅ ሕዝቅያስ ነገሠ። መንገስ በጀመረ ጊዜ የሀያ አምስት ዓመት ጎልማሳ ነበረ ይላል መጽሐፍ ቅዱስ። ንጉሡ ሕዝቅያስ በእስራኤል ዙፋን ላይ ሲቀመጥ ዕድሜው ሃያ አምስት ዓመት ነበረ ይላል። ወዳጆቼ፣ በተለይ ወጣቶች እኔና እናንተ ዛሬ በሃያ ዓመታችን የት ይሆን የምንቀመጠው? በሃያ አምስት ዓመታችን የት ይሆን ተቀምጠን ጊዜያችንን የምናሳልፈው? እባካችሁ የተወደዳችሁ የእግዚአብሔር ሕፃናት ለእግዚአብሔር እርም በሆነው ስፍራ ለሞት በተሰጠው ዓለም ረጅም ሰዓት ተቀምጠን በኃጢአት አባት በዲያብሎስ እንዳንወሰድ እግዚአብሔር አምላካችን ይጠብቀ። ንጉሡ ሕዝቅያስ በሃያ አምስት ዓመቱ በእስራኤል ዙፋን ላይ ተቀመጠ ነው ያለው። አንዳንድ ጊዜ አለመታደል ነው። በዚህ ዕድሜያቸው የማይሆን ቦታ የሚቀመጡ የማይሆን ቦታ የሚውሉ ብዙ ወጣቶች ይኖራሉ። አሁን የሀገራችን የብዙ ወጣቶች ችግር ይሄ ነው። አንዳንዶቻችን የጫት መደብ ላይ ነን እስካሁን። አንዳንዶቻችን የአልኮል ግሮሰሪዎች ውስጥ በማይገባው ቦታ። መጽሐፍ ቅዱስ ግን ምስጉን ነው በዋዘኞች ወንበር ያልተቀመጠ ነው ያለው። የዳዊት መዝሙር መዝሙር አንድ ቁጥር ሁለት ጀምሮ ተመልከቱ። ንጉሥ ሕዝቅያስ ግን በሃያ አምስት ዓመቱ በእስራኤል ዙፋን ላይ ተቀመጠ ይላል። ሲጀመር ከትቢያ ላይ አንስቶ ዙፋን ላይ የሚያስቀምጥ እግዚአብሔር ነው። ሲጀመር የተናቁትን ከፍ ከፍ የሚያደርግ እግዚአብሔር ነው። እግዚአብሔር እኮ የጉድለታችን ሙላት ነው ወገኖቼ። እግዚአብሔር እኮ ከፍታችን ነው። እግዚአብሔር እኮ ማዕረጋችን ነው። ስለዚህ በንጉስ ግብዣ በተሻለው ቦታ በመቅደሱ እንደሚገባን ሆነን እንድንቀመጥ የአምላካችን የእግዚአብሔር መልካም ፈቃድ ይሆንልን። ምናልባት እግዚአብሔር ሙላታችን ነው። እግዚአብሔር ከፍታችን ነው። እግዚአብሔር ክብራችን ነው። ከትቢያ ላይም አንስቶ በዙፋን ላይ የሚያስቀምጥ እርሱ ነው ስል እዚያ ያለኝን አንድ ምሳሌ ልንገራችሁ። በአንድ ወቅት ከአንድ ወዳጅ የሰማሁት ነው። የሀገራችን የቀድሞ ንጉስ አጼ ቴዎድሮስ የቤተ ክህነቱን አስተዳደር ክርስትናውን በአንድም በሌላ መንገድ ይፈታተኑ ነበር ሲባል ሰምቻለሁ። ሊቃውንቱን ሰበሰቡና፣ እስኪ እናንተ ሊቃውንት አንድ ጥያቄ ልጠይቃችኋሉ። ወታደሩ ድንበር ይጠብቃል፣ ሐኪሙም ያክማል መምህሩ ያስተምራል፣ ገበሬው ያርሳል፣ ላባደሩም እንዲሁ። እኔም በሆነ ሀገርን እመራለሁ። ይሄ እግዚአብሔር የምትሉት እናንተም በቀንና በሌሊት የምታገለግሉት ጌታስ ምንድን ነው የሚሰራው? አሁን እግዚአብሔርን ሥራ ንገሩኝ አሏቸው። ጥያቄው ከባድ ይመስል ስለነበረ፣ በንጉሱም ፊት ይህንን መልስ ለመመለስ የደፈረም አልነበርምና ሊቃውንቱ ሁሉ የንጉሱን ጥያቄ ለመመለስ ቀጠሮ ይዘው ተለያዩ። በቀጠሮ ቀን ለመምጣት ቆርጠው ሳለ ያ የቀጠሮ ቀን ያለ መልስ ደረሰ። ጭንቀታቸውን የተረዳ አንድ የቆሎ ተማሪ ምን ሆናችኋል እናንተ ሊቃውንት ምንድን ነው የሚያስጨንቃችሁ አላቸው። ሊቃውንቱም ለቆሎ ተማሪ ንጉሱ የጠየቁትን ጥያቄ ነገሩት። ይሄማ ከሆነ ምን ችግር አለ? ልብሱ አዳፋ፣ ምላሱም ጎልዳፋ ነው ካላላችሁኝ፣ ካልናቃችሁኝ ይዛችሁኝ ሂዱ ወደ ንጉስ፣ እኔ ልመልስላችሁ አላቸው። እሺ ብለውት ይዘውት ሄዱ። ንጉሱ ዙፋኑ ላይ ተቀምጠዋል። እህ ሊቃውንት፣ አሉ እግዚአብሔር ምን ይሰራል? መልሱን ይዛችሁ መጣችሁ? አሉ ሁሉም ሊቃውንት ይፋጠጣል። እግዚአብሔርም በልቡ የሾመ ምስኪን የቆሎ ተማሪ ከያዘው ዘንግጋጁን አውጥቶ ንጉሶ ይኔ ለመልስ አላቸው። መልስ መቼም እግዚአብሔር ምን ይሰራል ብለው ነው የጠየቁት። ይህን ጥያቄ ለመመለስ ነው የመጣ ነውና፣ የሰማይና የምድር ንጉስ የእግዚአብሔር ክብር እየተነገረ የእርሶ መቀመጥ አግባብ ስላልሆነ፣ ስለ ቃሉ ክብር አንዴ ቆመው መልሱን ይሰሙኛል በሚገባ ብለው አጼ ቴዎድሮስ በዛ ሸንቃጣ ሰውነታቸው ፈንጠር ብለው ተነሱና ቆሙ። ይህኔ ይሄ የቆሎ ተማሪ ምን ይመልሳል ተብሎ ሲጠበቅ በማይታምን ፍጥነት እንደ ጥይት እየተወረወረ ሄዶ በንጉሱ ዙፋን ላይ ተርከክ ብሎ ተቀመጠ። አንድ ጊዜ አየር ስቦ ውፋ ካለ በኋላ እግዚአብሔር ምን ይሰራል ነው ያሉኝ? አዎ እግዚአብሔርማ እንዲህ ይሰራል። ትዕቢተኞችን ከዙፋናቸው ያወርዳል፣ ምስኪኖችን ደግሞ በእነሱ ዙፋን ላይ ያስቀምጣል። ሁል ጊዜም የእግዚአብሔር ሥራ ትዕቢተኞችን ማውረድ የተዋረዱትን ደግሞ መሾም ነው አላቸው። አሁን ወደ ንጉሡ ሕዝቅያስ ልመልሳችሁ። በሃያ አምስት ዓመቱ በእስራኤል ዙፋን ላይ ተቀመጠ ይላል። ይሄ ብቻ አይደለም፣ በኢየሩሳሌምም ሃያ ዘጠኝ ዓመት ነገሰ። እኔና እናንተ ምንነግሣለን እኮ አሁን ከነገስነው በላይ እንነግሣለን። ክብር ክብሪ ግባው ሺህ ዓመት ገና ይቀረናል። በነጭ ዙፋን ከተቀመጠው ዓለምን በፍቅርና በሰላም ከሚገዛው ከኢየሱስ ክርስቶስ ጋር ሺህ ዘመን እንደምንነግስ ተጽፎልናል። አሁንም በነገስታት ክብር ነው እግዚአብሔር የሚያኖረን። ምንድነው የጎደለብን ስንወጣት አጅበን? ስንገባ ታጅበ የቆየ የወይን ጠጅ ከመቅደሱ እየጠጣን የቃሉን ስብ እየቆረጠን እግዚአብሔር እኮ ታላቅ ነው። እኛ እናውቀውም ወይኛ ንመረምረውም። በንጉስ ልጆች ደምብ ነው እግዚአብሔር እያሳደገን ያለው። ማንነው ራሱን ጠብቆ ለዚህ የደረሰ? ማን ነው በራሱ ኃይል በራሱ ስልጣን ከሞት የወጣ ያን ክፉ ቀን የተሻገረ? እግዚአብሔር ልጆቹን ስለጠበቀ እንጂ ወዳጅ አንተ አታውቀው፣ ጠዋት ስትወጣ፣ መላእክቱ በግራና በቀኝ በፊትና በኋላ እያጀቡ ማታም ስትገባ እንደዚሁ ታጅበ አታውቀው። አንተ የምታየውን ትዋጋለህ፣ አባት እግዚአብሔር ደግሞ የማይታዩትን ይጥልልሃል። ለዚህ ነው ሺህ በግራ ሺህ በቀኝ ሲወድቅልህ በየጊዜው የምታየው፣ ደግሞም በጠላቶችህ ፊት ለፊት ራስህን በዘይት እየቀባ የትላንትናው ታሪክህን እየቀየረ ስላልበደልክ አይደለም፣ ስላላጠፋን አይደለም፣ ጉድለት ስላሌለብንም አይደለም። ስለ ስሙ ሲል ሰይጣን ሲገልጥ እግዚአብሔር ሲሸፈን፣ ሰይጣን ገመናችንን አደባባይ ላይ ሊያወጣ ሲጣደፍ እግዚአብሔር ደግሞ በአንፃሩ ሲከድንልን፣ ያልጠፋ ነው። ከእግዚአብሔር ምህረት የተነሳ ነው። እግዚአብሔር ታላቅ ስለሆነ ብቻ ሁሌ እንጠበቃለን። ሁሌ በሌሊትም በቀንም እግዚአብሔር ልጆቹን ይጠብቃል። ወዳጄ በመቅደሱ ብቻ አይደለም እኮ የትም ቦታ ሁን። አንታታይ ወይ ባለጋራ አይመለከትም እንጂ በእሳት ሰረገሎች እግዚአብሔር ዙሪያህን አጥሮት አይወጣም የተባለውን ተወጠዋለ አይሻገሩትም የተባለውን ትሻገረዋለ ይህን ማናደረገ የሁላችን አባት ጌታ እግዚአብሔር ስሙ የተባረከ ይሆን። ንጉሡ ሕዝቅያስ 29 ዓመት በእስራኤል ዙፋን ላይ ነገሰ ይላል። የንጉሡ የእግዚአብሔር ልጆች ይህንን ዓለም አሸንፈን ከመቃብር ጀርባ እግዚአብሔር ለእኛ ባዘጋጀው ልዩ በሆነው ዓለም በነጫጭ ዙፋኖች ላይ ከክብሮ የተነሳ እንድንነግስ መልካም ፈቃዱ ይሆንል። 29 ዓመት በእስራኤል ዙፋን ላይ ነገሰ እናቱም የዘካርያስ ልጅ አቡ ነበረች ይላል። ይገርመኛል። የልጇ ታሪክ መልካም ስለነበረ የዚችም ሴት ታሪክ በሕይወት መጽሐፍ ውስጥ ተጻፈ። እባካችሁ ልጆች ወላጆቻችሁን አስጠሩ። እባካችሁ ወጣቶች የቀደሙት አባቶቻችንን ታሪክ የሰሩትን ስራ ምን እንዳናደርገው፣ ትውልዱ አባቶቹን የሚያስጠራ እናቶቹን የሚያስጠራ ትውልድ እንዲሆን እግዚአብሔር ይርዳው። እርሱም አባቱ ዳዊት እንዳደረገው ሁሉ በእግዚአብሔር ፊት ቅንን ነገር አደረገ። ይገርማል። አሁን በሁለተኛ ነገሥት ምዕራፍ 18 ቁጥር 3 ላይ ያለውን ቃል ነው የማንብላችሁ እርሱም አባቱ ዳዊት እንዳደረገው በእግዚአብሔር ፊት መልካም ነገር አደረገ፣ ቅንን ነገር አደረገ ይላል። ታሪክ የት እንደሚጀመር ታውቃላችሁ? ከቅንነት ነው የሚጀመረው። አሁን ብዙዎቻችን ዕውቀት አልጠፋንም፣ ትምህርት አልቸገረንም፣ የሚበላም የሚጠጣም አላጣንም፣ የቁሳቁስም ድሆች አይደለንም። እኔና እናንተን የቸገረን አንድ ነገር ቢኖር ቅንነት ብቻ። እስኪ ታሪካችንን ከቅንነትን ጀምር። እግዚአብሔር ይርዳን፣ በበጎ በመተርጎም በመልካም በመተርጎም። አሁን ቅን ሰው ነው የጠፋው። በዘመኑ የሚናገር አልጠፋም፣ የሚያስተባበር አልጠፋም፣ የሚያወራ አልጠፋም፣ ቅን ሰው ግን ጠፋ። እግዚአብሔር ቅኖችን በዓለማችን ላይ ያብዛልን። በአባቱ በዳዊት መንገድ ተጓዘ የአባቱ የዳዊት ጎዳና ምን እንደሆነ ታውቃላችሁ ገርነት ብቻ ቅንነት ብቻ አቤቱ የዳዊትን ገርነት አስብ ይላል በመዝሙር 131 ቁጥር 1 ጀምሮ አቤቱ ዳዊትን ገርነቱን አስብ ገርነት እኮ ሞኝነት አይደለም ቅንነት እኮ ድንቁርና አይደለም የአማኝ ጠባይ ነው የክርስቲያን ጠባይ ነው። ልክ አባቱ ዳዊት በተጓዘበት መንገድ የአባቱ የዳዊት ጎዳና የንስሐ ጎዳና ነው የመታረም እግዚአብሔርን ጉልበት ይዞ ይቅርታ የመጠየቅ ጎዳና ነው። የዳዊት ታሪኩ ሁሉ የንስሐ ነው። አልበደልኩም አላለም ዳዊት። አላጠፋውም አላለም ዳዊት። እንደ እንደበደለ እንዳጠፋ ሲሰማው ግን የማይቆም የእንባ ምንጭ ከአይኑ ይፈልቃል። ዳዊት የንስሐ ሰው ነው። ታሪኮቻችንን በንስሐ አጠር እንድናጥራቸው መልካም ፈቃዱ ይሆነልን። ልክ አባቱ ዳዊት እንዳደረገው በእግዚአብሔር ፊት መልካም ነገር አደረገ ይላል። ንጉሡ ሕዝቅያስ በእግዚአብሔር ፊት መልካም ነገር አደረገ ይላል መጽሐፍ ቅዱስ። እውነት ነው። ግን ያ መልካም ነገር ምንድን ነው? ምንድን ነው ሕዝቅያስ ያደረገው መልካም ነገር? በየኮረብታው የነበሩ ማምለኪያዎችን አስወገደ፣ አማደ ጣዖታትን ሰባበረ፣ የአሼራን ምስል፣ የገዘፉትን አምዶች ሁሉ ቆራረጠ። ከዚህ በኋላ ከዚህ በኋላ የተሻለውን ነገር ደግሞ ለመሥራት ወደ እግዚአብሔር መቅደስ፣ ወደ ንጉሥ ልጆች አዳራሽ በእምነት ገባ። ወደ መቅደሱ ከገባ በኋላ ወደ እግዚአብሔር ቤት ከገባ በኋላ ንጉሡ ሕዝቅያስ በዐይኖቹ አንድ የሚገርም ነገር አየ። በእግዚአብሔር መቅደስ ውስጥ ምናልባትም በሰዓቱ የሚያስደነግጥ የሚያስገርም እስራኤል ልጆች ሁሉ ሁሉ በአንድ ልብ ሆነው ለነሐስ እባብ ያጥናሉ ለእርሱም ይሰግዳሉ። እግዚአብሔር ይህን ነገር ለማስወገድ ንጉሡ ሕዝቅያስን ወደ መቅደስ ወደ መቅደስ የገባው ግን እንዲያው ይመስላችኋል? ታሪክ አለ። ከኋላ ንጉሡ ሕዝቅያስን እግዚአብሔር በእስራኤል ዙፋን ላይ ሲያስቀምጠው እንደ ንጉስ ደንብ አንድ ሀገር እንደሚመራ መሪ ሚኒስተሮች አልሾመም፣ ወታደሮች አልመለመለም፣ ቤተ መንግሥቱንም ቀለም አላስቀባ። መጀመሪያ በእርሱና በእግዚአብሔር መካከል ያለውን ጉዳይ ከማስተካከል ታሪኩን ጀመረ። እባካችሁ ታሪካችን እንዲህ ይጀመር። ሀገርን የሚመሩት መሪዎች ነገሥታትም ቢሆኑ በእነርሱና በእግዚአብሔር መካከል ያለውን ጉዳይ ከማስተካከል ይጀምሩ። ውጤቱ ጥሩ ነው። ውጤቱ ያምራል። ምንም መጥፎ ነገር አይኖረውም። እግዚአብሔር ጋር ሆኖ ሀገር መምራት ይቻላል። እግዚአብሔር ጋር ሆኖ መነገድ ይቻላል። እግዚአብሔር ጋር ሆኖ መማር ይቻላል። እግዚአብሔር ጋር ሆኖ መስራት ይቻላል። እግዚአብሔር ጋር ሆኖ መመራመር ይቻላል። ያለ እግዚአብሔር ግን ምንም አይቻልም። ምንም። ለዛ ነው መሰረት እየጣልን ጣራ መምታት የሚያቅተን። ለዛ ነው የሰበሰብነው የሚበተንብን። ለዛ ነው ጀምረን የማንፈጽመው። ከእግዚአብሔር ጋር ያልጀመሩ፣ ከእግዚአብሔር ጋር ያልሮጡ፣ ከእግዚአብሔር ጋር ያልተሰለፉ መጨረሻቸው ጥሩ እንዳልሆነ በታሪክ አውቀናል። ለዛ ነው እግዚአብሔርን ሙጥኝ የምንለው። ለዛ ነው ወደ ንጉሱ እልፍኝ ሁል ጊዜ የምንገሰግሰው። እግዚአብሔር ታላቅ ነው። ንጉሡ ሕዝቅያስ ንግሥናውን ሲጀምር ከእግዚአብሔር ጋር ያለውን ጉዳይ አስተካከለ። ወገኖቼ ከእግዚአብሔር ጋር ያለን ጉዳይ ጥሩ ነው? እስኪ አባቶቼ ጥሩ ነው ወይ? እናቶቼ ከእግዚአብሔር ጋር ጥሩ ነው ያለን ግንኙነት? እስኪ ወጣቶች ንገሩን፣ መልካም ነው ከእግዚአብሔር ጋር ያለን ግንኙነት ምንም ችግር የለም። አላጎደልንም። ያስቀረነው ነገር የለም። እውነት እንደ እግዚአብሔር ሐሳብና መልካም ፈቃድ መኖር ችለናል። ሆይ ለመንግስቱ የተለየ ናዝራውያን ነን። ሆይ ጥሩ ነው። ስንቶቻችን ቆርበናል። ስንቶቻችን ስጋውን በላን። ስንቶቻችን ደሙን ጠጣን። ስንቶቻችን ለንስሐ እግዚአብሔርን ጉልበት ያዘ ንስሐ ካየን ብዙ ጊዜ የሆን ሰዎች አለን። ስጋውን ከበላ ደሙን ከጠጣን ብዙ ጊዜ የሆነን ወይንም ደግሞ ወደዚህ ክብር ያልተጠጋን ብዙ ሰዎች አለን። ግን ሁል ጊዜ እግዚአብሔርን ጉባኤ እንካፈላለን፣ ሁል ጊዜ በመቅደስ ሆነን፣ ሁል ጊዜ እንዘምራለን፣ ሁል ጊዜም እግዚአብሔር ለራሱ ከለያቸው የተቀደሱ ቦታዎች አንታጣም። ወደ ሕይወት ልምምድ ግን ፈጥነን መግባት ስላልቻል ልክ በቤተ ሳይዳ የመጠመቂያ ገንዳ አጠገብ ለረጅም ዘመን ተኝቶ እንደነበረው ምስኪን ሰው ሌሎች እያለፉን ይገቡና ተፈውሰው ይወጣሉ። ሌሎች ተደርጎላቸው፣ ሌሎች ተፈውሰው፣ ሌሎች እግዚአብሔር ሰምቷቸው እልል በሉልኝ ጧፍ አብሩልኝ እያሉ። ምድር ሰማዩን በእልልታ ሲያቀልጡት እኛ ለነሱ እልል እንዳል ለነሱ እንዳጨበጨብ፣ ለእኛ መቼ ነው የሚጨበጨበው? ለእኛ መቼ ነው እልል የሚባለው? እኛስ የጌታን ታምራት መቼ ነው የምንመሰክረው? መቼ ተደርጎልናል ብለን እናወራለን? አሁንም ተኝተናል። የፈውስ ባህሩ ዳር አልጋችን ላይ ነን ያለነው። ባካችሁ እንንቃ፣ እንንቃ። ስንፍና ዛሬ ይሰበር። በእውነት እላችኋለሁ ድካም ዛሬ ይሰበር። የመንፈስ ዝለት ዛሬ ይሰበር። እግዚአብሔር ይህንን ድምፅ ወደ ጆራችን ከላከበት ሰዓት ጀምሮ በመንፈሳዊ መነቃቃት ወደ ተሻለው ስፍራ እንድንመጣ እግዚአብሔር አምላካችን ሁላችንንም ይርዳል። ንጉሡ ዕዝቅያስ ከእግዚአብሔር ጋር ያለውን ጉዳይ ለማስተካከል ቆርጦ ተነሳ። ከሁሉ በፊት ህዝቡን ሌዮ ብሎ ወደ ከተማ ሲወጣ እንዳለ ህዝቡ ጣዖት አምላክ ሆኗል። አስማተኛ ሆኗል። ትውልዱ በተራራ ላይ መሠዊያ አቁሞ በባህሪው አምላክ ላልሆነ ለድንጋይና ለእንጨት ሲንበረክክ ክብሩን፣ ልዕልናውን የሰው ልጅ በማይረባ ነገር ቀይሮ በተናቀ በተዋረደ ስፍራ ላይ ይኖራል። ንጉሱ ሕዝቅያስ ይህን ታዘበ። እሄ ታዲያ! ለእግዚአብሔር ያልተገዛ ህዝብ ለኔ እንዴት ሊገዛ ይችላል? ይሃ ሃይማኖት የሌለው ትውልድ እንዴት እሺ ይለኛል? ስለዚህ ይሄንን ጎዳና ማስተካከል አለብኝ አለ። ከተማ ውስጥ ያሉትን የማምለኪያ አጸዶች ሁሉ ቆራረጥ፣ ሐውልቶችን ሁሉ ሰባበረ። ምክንያቱም በምድርና በሰማይ ብቸኛው ብቸኛው አምላክ እግዚአብሔር ብቻ ነው። ሌላ አምላክ የለም ከእግዚአብሔር ውጭ የሰው ልጅ ግን በራሱ አምላክ የሚያደርጋቸው ብዙ ብዙ ነገሮች አሉ። አንዳንዶቻችን ውሃ እናመልካለን። አንዳንዶቻችን ዛፍ፣ አንዳንዶቻችን ድንጋይ፣ አንዳንዶቻችን ደግሞ ጠጠር፣ ፀሐይና ጨረቃን ሁሉ የሚያመልከው አሉ። በወንጌል አልተሰሩም እነዚህ ሰዎች። የጌትነቱ አዋጅ አልደረሳቸውም። ይሄ ድምፅ ይድረሳቸው። እግዚአብሔር ብቻ ነው አምላክ። ሰው ደግሞ ካላወቀ መሰረቱን በወንጌል ካላጸና ሁል ጊዜ እንደተታለለ ነው። አስማተኞች ገንዘቡን እንደበዘበዙት የዚያ ዓለም ጠንቋዮች ሀብት ንብረቱን እንዳለቡት ይኖራል። መጨረሻ ላይ ከተሰበረ በኋላ ይንጫጫል። ኪሳራ ውስጥ ሆኖ፣ ሸለቋ ውስጥ ሆኖ፣ ስብራቱ ውስጥ ሆኖ የማያጉረመርም የለም። ሰሞኑን እንኳን በሀገራችን በኢትዮጵያ የምንሰማው በቴሌቪዥንም መስኮት የምናየው ነገር ብዙዎቻችንን ሳያስገርመን አልቀረም። እግዚአብሔር ግን አስቀድሞ ተናግሯል እኮ በአንድም በሌላም መንገድ የእግዚአብሔር ድምፅ ሲመጣ እየሸሸ በፍጹም ልባችንን እልከኛ አድርገን በራሳችን መንገድ ተጉዘን ተጉዘን ተጉዘን የሞት አዳራሽ ውስጥ ገባን። ከዛ በኋላ መጫጫ ትውልዱ ይጫጫሃል። የትውልዱንም ወንጌል ለመቆም አለመቆም የእምነቱን ጽላት በየጊዜው እየለኮ። እናውቃለን የሚለው አስማተኞች በአራቱም ማዕዘን አጥረውት እንዳይወጣ እንዳይደን አድርገውታል እበራለሁ ይላሉ አንዳንዶች ክንፍ አለኝ እበራለሁ አርባ ቦታ እታያለሁ በዚህ ሰዓት አምላክ ነኝ ፈጣሪ ነኝ ይላሉ እንዲህ አይነት ሐሰተኞች ነቢያት በየዘመኑ እንደሚነሱ ግን እግዚአብሔር አልተናገረንም በእውነት እግዚአብሔር አልተናገረንም ወይ ህሊናችን አይዋሽም እኮ። ግን እግዚአብሔር ሲነግረን እግዚአብሔርን አንሰማ ብለን አጥብቆ በጠራን መጠን ልባችንን እልከኛ አድርገን ወደ ሞት መንደር ሄር ውጤቱ ምንድን ነው? ለቅሶ፣ ሞት፣ ሐዘን፣ መከራ። ስለዚህ ወዳጆቼ፣ እናቶቼ፣ አባቶቼ እግዚአብሔር ነው የሚያወጣ፣ እግዚአብሔር ነው የሚያሻገር። ስለዚህ ያቆምናቸው የማይረቡ ነገሮች ካሉ ዛሬ መስበር እንድንችል እግዚአብሔር የውሳኔን መንፈስ ወደ ውስጣችን ይላክልህን። ንጉሡ ሕዝቅያስ ከወጣ በኋላ የማምለኪያ አጸዶችን ቆራረጠ ይላል ሐውልቶችን ሰባበረ። ከተማውን ካጸዳ በኋላ ነው ተመልሶ ወደ ራሱ ሥራ የገባው። የውጭውን ሕይወታችንን ሳናስተካክል ወደ እግዚአብሔር ቤት መምጣት በፍጹም አንችልም። አንዱ እውነት ልንገራችሁ፣ አሁን አብያተ ክርስቲያናት ሁሉ እንዴት ባሉ ሰዎች እየተበጠበጡ እንዳለ ታውቃላችሁ። ቤታቸውን ሳያስተካክሉ የእግዚአብሔርን ቤት ለማስተካከል ደፍረው በገቡ ሰዎች ምክንያት ነው። በየስፍራው የምናየው ችግር ይሄ ነው። በሕይወታቸው ጉድለት አለ፣ በቤታቸው ጉድለት አለ። ለእግዚአብሔር ቤት ደግሞ ጠበቆች ሆነዋል፣ ጠበቆች። ቤትህን አስተካክል ወዳጄ፣ ሕይወትህን አስተካክል። ከጀርባ ያለውን ነገር ሁሉ እናጽዳ። ከዛ በኋላ እግዚአብሔርን ቤት ማስተካከል ይቻላል። መጽሐፍ ቅዱስ ምን እንደሚል ታውቃላችሁ? አንደኛ ጢሞቴዎስ ምዕራፍ ሦስት ቁጥር አራት ጀምሮ ማንም ይላል የራሱን ቤት በመልካም የሚያስተዳድር ሰው ግን የራሱን ቤት እንዲያስተዳድር ባያውቅ የእግዚአብሔርን ቤተ ክርስቲያን እንዴት ይጠብቃታል? ይላል ቅዱስ ጳውሎስ። ስለዚህ ለእግዚአብሔር ቤት ጥብቅና ከመቆማችን በፊት ክርስትናው በዚህ ፈረሰ፣ በዚህ ተገነባ ከማለታችን በፊት የመጀመሪያ ሕይወታችንን እንድናስተካክል እግዚአብሔር ይርዳን። ወዳጄ ጥንቆላን ከውስጥ ጣል፣ አድማን ከውስጥ ጣል፣ ጣዖት አምልኮን ከውስጥ ጣል፣ ርኩሰትን ከውስጥ ጣል የኃጢአትን መዝገብ ሁሉ ከውስጥ ጣል። ከዛ በኋላ ስለ እግዚአብሔር ቤት መቆም ይቻላል። እዛ በኋላ የክርስትና ጠበቃ መሆን ይቻላል። አለበለዛ ከባድ ነው የሚሆነው። አሁን እየተቸገረን ያለ ነው እንዲህ ባሉት ሰዎች አይደል? የሉ ወንጌል ላይ፣ የሉ ቅዳሴ ላይ፣ የለ ዝማሬ ላይ የሉ። ሲረፍድ ይመጣሉ ከፀሐይ፣ እኩል ፀሐይ ስትወጣ አብረው ይመጣሉ መጨረሻ ላይ በከዘራቸው መሬት ይደበድባለሁ አሳጥሩ እያሉ ነው መሰለኝ።